እንኳን ደስ አላችሁ! እንኳን ደስ አላችሁ! ውድ ኢትዮጵያውያን ኢትዮ ኢሊውን አንቲ ማህበር ወረኛ ተቀላቀሉ። የመጀመሪያ ዙር ክፍያ 750 ሺህ ብር ማግኘት ይችላሉ። እንዲሁም በ